ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። የጋብቻ ፍጻሜ በአብዛኛው የመንፈስ ሁከትና የስሜት ጉዳትን ያሳድራል። በኮሮና ቫይረስ ወረርሽኝ ወቅት መለያየት የፍቺ ሂደቱን ያወሳስባል። ከቶንም ልጆች ካሉ በጋራ ልጆችን የመከባከቡ ክብደት በእጅጉ ይጨምራል። ማናቸውም ጥንዶች ጋብቻን ሲፈጽሙ ውድቀታቸውን ሆን ብለው አይወጡንም። እንደ ሪሌሽንሺፕስ አውስትሬሊያ የቪክቶሪያ ቅርንጫፍ ክሊኒካዊ አገልግሎቶች ዋና ስራ አስኪያጅ አንስቴዥያ ፓናዮቲዲስ በኮሮና ቫይረስ ሳቢያ የተጣሉ ገደቦች ተጨማምረው የቤት ውስጥ ሕይወትን በእጅጉ ውጥረት የተሞላበት እንደሚሆን ሲገልጡ፣ ሴቲቱ ከበሬታ የተነፈጋት ከሆነና የልጆች የርቀት ትምህርት፣ የቤት ውስጥ ስራዎች ሁሉ በእርሷ ላይ ከተጣሉ አንዳችም ድጋፍ ወይም እርዳታ ካላገኘች ኑሮዋ የእስር ቤት አይነት ኑሮ ነው ብለዋል ፓናዮቲዲስ። በኮሮና ቫይረስ ወረርሽኝ ወቅት በአብዛኛው የጋብቻ ስንጥቅ ሰፍቶ ለስብራት መድረሱንና አልፎ አልፎም ለአመፅ መብቃቱን አመላክተዋል። አክለውም እንዲህ ባለ ሁኔታ ውስጥ ላሉ 1800 ሪስፔክት መደወል በእውነት ጠቃሚ ነው። በሞትና ሽረት መካከል ለሚገኙትም 000 መደወል ያስፈልጋል በማለት የእርዳታ ጥሪ የሚያገኙባቸውን መንገዶች ጠቁመዋል። የኒው ሳውዝ ዌልስ ሊጋል ኤይድ የስደተኛ አገልጋሎቶችና የቤተሰብ ሕግ ጠበቃ ፍሎሬንስ ክሩዝ ሞንታልቮ ወረርሽኙ በአባባሳቸው ጫናዎች ሳቢያ ለመለያየት ወስነው የተለያዩ ጥንዶችን ተመልክተዋል። ሞንታልቮ በወረርሽኙ መሀል ለተለያዩ ወላጆች ምክራቸውን አክለው ሲለግሱም የወላጅ ኃላፊነትን በጋራ ለመወጣት የወረርሽኙን የጤና መርሆች ፕላን አውጥተው መተግበር እንደሚገባ፣ ቫይረሱ ሳያጠቃቸው እንዳልቀረ ጥርጣሬ ካላቸውም ራሳቸውን መግለል ይገባቸዋል በማለት አሳስበዋል። በቅርቡ ሬል ኢንሹራንስ ባወጣው ሪፖርት መሠረት አውስትራሊያውያን ለፍቺና ለማመልከቻ ክፍያዎች በዓመት እስከ 45 ሚሊዮን ዶላር ሲያወጡ ከህግ ውጣ ውረዶች ጋር በተያያዘም 3.7 ቢሊዮን ድረስ በዓመት ለወጪ ይዳረጋሉ። ይህንኑ በተመለከተም ፓኒዮቲዲስ ምክረ ሀሳባቸውን ሲለግሱ የፍቺ ወጪዎች ሰማይ ጠቀስ ናቸው። የአንድ ቀን የፍርድ ቤት የጠበቃ ክፍያ በሺዎች የሚቆጠር ወጪን ግድ ሊል ይችላል። እናም አላግባብ እጅግ የበዛ ወጪን ከማውጣት ይልቅ የባለሙያ ሽምግልና መንገድን በመጠቀም በርካታ ወጪዎችን መቀነስ ይቻላል በማለት ይመክራሉ። ፓናዊትዲስ በቤት ውስጥ ጥቃትና ሌሎች አስባቦች በእጅጉ ለከረረ ግጭት ደርሰው ፍችን ለሚሹ ጥንዶችም ከፍርድ ቤት ይልቅ ልጆችን የማሳደጉ ንብረት ገንዘብ፣ ቁሳቁስና መኪናን የመሳሰሉትን በአግባቡና በስክነት ለመካፈል በባለሙያ የታገዘ ሽምግልና ማከናወን እንደሚቻል ይጠቁማሉ። ምንም እንኳ ፍቺ በሕይወት ውስጥ ትልቁ ውሳኔ ቢሆንም ፍቺን አስመልክቶ ይፋ በሆነው ሪፖርት ላይ ዘጠና ፐርሰንት ለመለያየት ወይም ለመፋታት የበቁ አውስትራሊያውያን የስሜት መታወክን ተቋቁመው አዲሱን ሕይወታቸውን ተላምደው እንደሚኖሩ ተገልጧል። ሪፖርቱ አክሎም ከመለያየት ወይም ከፍቺ ውሳኔ ላይ ከደረሱት ውስጥ ገሚሶቹ አዲሱ ሕይወታቸውን ከፋይናንስ ጋር በማያያዝ ሀሳብ እንደሚገባቸው አመልክቷል። ይህንኑ በተመለከተም ሞንታልቮ ተለያይ ወይም ተፋች ጥንዶች የፋይናንስ ችግር ካለባቸው እገዛ ለማግኘት መስፈርቶችን የሚያሟሉ መሆናቸውን ከለዩ በኋላ ከሴንተርሊንክ ወይም ከቤቶች ግልጋሎት ሰጪ ድርጅቶች ጋር በመነጋገር የቤት ክራይ እገዛን ማግኘት እንደሚችሉ ይጠቁማሉ። ልጆችንም በተመለከተ አንደኛው ወላጅ ልጆችን ይዞ ወደ ሌላ ክፍለ ሀገር ለመኖር አድራሻ ከቀየረ ነገሮችን የሚያከብድ ቢሆንም የስቴቱን የድንበር ገደቦች ፖሊሲ መከተል እንደሚያሻ ይሳስባሉ። ሁለት ሶስተኛ ያህሉ አውስትራሊያውያን ከፍቅረኞቻቸው ጋር የሚለያዩት በአእምሮና የስሜት መታወክ እንደሆነም ይገለጣል። ይህንኑ አስመልክቶም ፓናያቸው ዲስ የዚህ አይነት የመንፈስ ጭንቀት ያደረባቸው ግለሰቦች ሙያዊ የምክር አገልግሎት እርዳታ መጠየቅ እንደሚገባቸው ይመክራሉ። አክለውም የጋብቻ ህይወትን በታሰበው መንገድ በመልካም ጎኑ መኖር ካልተቻለ በባህላዊ ጫናዎች በመተብተብ የራሳቸውንም ሆነ የሌላውን ሰው ህይወት ለጭንቀት፣ ለሁከትና ብቸኝነት ከመዳረግ ይልቅ የተሻለ አማራጭ ውሳኔ ላይ መድረስ እንደሚያሻና ሙያዊ የምክር አገልግሎት መጠየቅ መልካም እንደሆነ ልብ ያሰኛሉ። በሌላም በኩል በምርምር ሪፖርቱ ላይ ከአስር ስድስት ያህል ጥንዶች ፍቺ በልጆች ላይ የሚያሳድረው ተጽዕኖ የሚያሳስባቸው መሆኑን ይገልጣሉ። የስነ አእምሮ ዶክተር አንድሩ ፉለር ይህንኑ አስመልክተው ሲናገሩ ወላጆች ለልጆቻቸው አንዳቸው አንዳቸውን ተጠያቂ በማድረግ ጣት ከመጠቋቆም ይልቅ ከበሬታ በተመላበት መልኩ ማንሳቱ ልጆች በወላጆቻቸው ላይ አሉታዊ አመላከት እንዳይኖራቸውና ግራ በመጋባትም እንዳይጨነቁ ያግዛል በማለት ምክረ ሀሳባቸውን ይለግሳሉ። ዶክተር ፉለር አያይዞም የፍቅር ግንኙነት ከቀድሞ ፍቅረኛ ጋር ሲያበቃ ራስን ፈልጎ ለማግኘት እድል ይሰጣል፣ የራስን እሴቶች አንጥሮ ለመመልከት ያበቃል፣ ለሌላ የተሻለ የፍቅር ግንኙነትም ያዘጋጃል። በአሳዛኝ መልኩም ቢሆን በመላየት ወይም በፍቺ ካበቃው ግንኙታችን ለወደፊት ከሴቶቻችንና የፍቅር ግንኙቶቻችን ምን እንደምንሻ እንማርበታለን። እናም ዓላማው ካለፈው አገግመን ራሳችንን ዳግም በማደስ ማን እንደሆንና ምን እንደምንሻ ማወቂያ ነው ብለዋል። ከሪሌሽንሺፕስ አውስትሬሊያ የምክር አገልግሎት ለማግኘት 1300364277 ይደውሉ። የሕግ የምክር ግልጋሎት ካሹ የአካባቢውን ሊጋል ኤይድ የአካባቢውን ሊጋል ኤይድ ያገኙ። አስተርጓሚ ካስፈለገዎት 13 14 50 በመደወል ያነጋግሩ።